the voice of America. ካለፈው ጥር ጀምሮ የፖለቲካ መሪዎችን ጋዜጠኞችንና ሌሎች ታሳሪዎችን መፍታት የጀመረው የኢትዮጵያ መንግስት ከሀገር ውስጥ ድርጅቶች ተነስቶ የውጮቹንም ጉዳይ እየተመለከተ ነው። እነሆ እስካሁን በሺዎች የሚቆጠሩ ዜጎች ከስር ተፈተዋል። በአገር ውስጥ ከሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በውጭ አገር ውስጥ ከሚንቀሳቀሰው የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ ድረስ ያሉት ከቃሊቲ እስር ቤት ወጥተዋል። ማስረጃና መረጃ ለማሰባሰብ በሂደት ላይ በነበረ የሽብር መዝገብ ተካተው የነበሩት የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ክስም ተቋርጧል። መንግስት የአሸባሪ ሚዲያ በሚል በተደጋጋሚ ሲጠቅሳቸው የቆዩትና በዚሁ የሽብር መዝገብ ተካተው የነበሩት ኢሳትና ኦኤምኤን ክስም እንደዚሁ ተቋርጧል። የኦሮሞ ሚዲያ ኔትወርክ ኦኤምኤን ስራ አስኪያጅ አቶ ጃዋር መሐመድም ክሳቸው ከተቋረጠው መካከል ናቸው። በተለይ የግንቦት ሰባት የኦብነግና የኦነግ ጉዳይ ግን ከፍርድ ቤት ጋር ብቻ የተያያዘ አይደለም። እነዚህ ድርጅቶች በኢትዮጵያ ፓርላማን በአሸባሪነት ተፈርጀዋል። ሰሞኑን ይፋ የተደረገውን ይቅርታና ክስ ማቋረጥ ተከትሎ ይህ ፍርጃ ሊነሳ ስለመቻሉ ግን የታየ ፍንጭ የለም። የፌዴራል ጠቅላይ አቃቤ ህግም ፍረጃውን ለማንሳት እንቅስቃሴ ስለመኖሩ መረጃ እንደሌለውን ያስታወቀው ይህ የመንግስትና የፓርላማው ስልጣን ነው ብለዋል። የፌዴራል ጠቅላይ አቃቤ ህግ ቃል አቀባይ አቶ ተስፋ ያለም ነው። በመንግስት ከታመነበት ሽብርን ጨምሮ የተለያዩ ጉዳዮች ሊታዩ እንደሚችሉ የይቅርታ መመሪያው እንደሚፈቅድ ቃል አቀባዩ አስታውሰዋል። አቶ አንዳርጋቸው የተፈቱትም በዚህ መመሪያ መሰረት ነው ብለዋል። እናም ሦስቱን የፖለቲካ ድርጅቶች በሽብርተኝነት የፈረጀው የፓርላማ ውሳኔ ስለመነሳቱ ግልጽ የሆነ ምልክት የለም። በተለይ የአዲሱ ጠቅላይ ሚኒስትር ጥረቶች ተስፋ ሰጪ መሆናቸውን የሚገልጹት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አሳታፊ ለሆነ ብሔራዊ እርቅ ስለመነሳታቸው ግን ግልጽ አይደለም ይላሉ። ሀገሪቷ እጅግ በጣም ወሳኝ የሆነ መስቀለኛ መንገድ ላይ ናት። አዲሱ ጠቅላይ ሚኒስትር በተግባር የተባላላቀ ነጋሪ ሆን እየሞከረ ያለው እስረኞችን የመፍታቱ ነው። ከጥሩ ንግግር ቀጥሎ ያለው እሱ ነው። ብዙ ነገሮች ይቀራሉ። ለምሳሌ ብሔራዊ እርቅ ወይም መግባባት የሚባለው ሁሉም ፖለቲካ ኃይሎች እያጠቃለለ ነው ወይ? ገና ያልተመለሰ ጥያቄ ነው። አጀንዳ ተይዞ ንግግር ድርድር ተጀምሯል ወይ እኔ እስከማውቁ ድረስ የሚያጠቃልል ብሔራዊ እርቅ መንገድና መግባባት መንገድ ተይዞ አላልተያዘም መልስ ያላገኘ ነው። ዶክተር ምራ እንግዲህ የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ እንዲፈቱ መወሰኑ ሶስት ፓርቲዎች ኢትዮጵያ ውስጥ የኢትዮጵያ ፓርቲዎች ማለት ነው። ግንቦት ሰባት፣ ኦነግና ኦብነግ በአሸባሪነት መፈረጃቸው ይታወቃል። በኢትዮጵያ ፓርላማ እነዛን ሁሉ እንደገና እስከማየት ውሳኔውን በአሸባሪነት የመፈረጁን ጭምር እና ፓርቲዎቹ ሀገር ውስጥ ገብተው እንዲንቀሳቀሱ እስከማስቻል እንድምታ ያለው ነው። ለእርስዎ ሲሰሙት ይህንን ነው ወይስ አንድም የፖለቲካ መሪ የመፍታት ብቻ ነው? እኔ ባዛ መሀል ነው። አንድ የፖለቲካ መሪ መፍታት ብቻ ነው ብሎ መውሰዱም አሁን ባለው ሁኔታ አቶ አንዳርጋቸውም ብቻ ሳይሆን ብዙዎቻችን ተፈትናል። በጎ ጅምር ነው። ምንም ጥያቄ ያለው ነገር ግን ከዚህ ያለፈ ለመሄዱ ያስቸግራ ነው። ለምሳሌ አንተ የፖለቲካ ድርጅቶች ይነሳሉ። ብዙ ጊዜ የኢትዮጵያ መንግስት ሲቸገር ከኦነግ ጋር ድርድር ይጀምራል እስከ አውሮፓ እስከ ምኒን ድረስ እየደድ ኖርዌይ ትዝለኛል እዚህ ጀርመኒ አንዳንድ ቦታዎች ይሄድና ይደራደራል። ከዛ መሰረት እንትኑ ወሳኝ ነጥብ ሲነሳ ወይ መሳሪያ አስቀምጣችሁ ግቡ ወይ ህገ መንግሥቱን በአደባባይ ተቀብለናል ብላችሁ አውጃችሁ ካልመጣችሁ የሚል ቅድመ ሁኔታዎችን ያነሳና ና በዛው ድርድሩ ይፈርሳል። አንድ ጊዜ አይደለም፣ ከዛ በላይ ማለት ነው። ኦብነግ የሚባለው የኦጋዴን ነጻ አውጪ ግንባር ጋር ብዙ ጊዜ በምስጥርም በግልጽም ድርድሮ ሲካሄዱ ነበር። ከዛ በኋላ መጨረሻ ላይ የኦብነግ ባለሥልጣን ከኬንያ ተጠልፎ ተወሰደብን ብሎ ው ያሉ ነው ከተስማሙ በኋላ ማለት ነው። አንዳንዳችሁ መጥቶ ኢትዮጵያ ሆቴልም ከተስተናገዱ እንድንጋሉ በኋላ እንደገና ደግሞ ሲፈርስ ነው የምናየው ከኬንያ ድረስ ጠልፎ እንትን እንደራደር ብሎ ተደራድሮም የተወሰነ ውሳኔ ላይ ደርሰናል ከተባለ ደግሞ ያም እንደገና መልሶ ይፈርሳል። ስለዚህ ኦበነግም የኦነግም የመጀመሪያ ጊዜ አይደለም። ምናልባት ይህን ያክል በተወሰነ ደረጃ ሄደ ጉንቦት ሰባት ጋር አዲስ ሊሆን ይችላል፣ ግን ከሌሎቹ ጋር አዲስ አይደለም። ስለዚህ ከዚህ በፊትም በተደጋጋሚ እዛ ደርሶ ወደኋላ ሄዷል። ወደ ኋላ ለመልሰውት፣ ዶክተር መረራ የኢህአዴግ ስራ አስፈጻሚ ኮሚቴ ከታህሳስ 3 ቀን ጀምሮ ለ17 ቀናት ከተሰበሰበ በኋላ ነው መጀመሪያ የፖለቲካ መሪዎችን ጨምሮ ሌሎችን እስረኞች ለመፍታት የወሰነው። ይወሰነው እርሶ፣ ያ ውሳኔ እዚህ ደረጃ ይደርሳል ብለ ገምተው ነበር? ለምሳሌ ከዛ ውሳኔ በኋላ እንግዲህ በሺዎች የሚቆጠሩ ናቸው የተፈቱት። ይሄው አሁን የግንቦት ሰባት ከፍተኛ አመራር ላይ ደርሰዋል መፍታቱ። እርግጥ የሚቀሩ አሉ ብለዋል። እርሶ በርካታ ነው ወይስ የአዲሱ ጠቅላይ ሚኒስትር ተጨማሪ ግፊት ተነሳሽነት ነው ሌሎች በርካቶች እንዲፈቱ ያደረገው? በርሶምነት የቱ ላይ ነው ሚዛኑ? እኔ ሁለቱም ሊሆን ይችላል። ጠቅላይ ሚኒስትሩ እንግዲህ የሚናገራቸው ነገሮች ወደ ስራ ለመተርጎም ጥረት ማድረጉ እንዳለ መገመት ይቻላል፣ ከሚናገራቸው ከሚሞክራቸው ነገሮች ነገር ግን የሕዝብም ተራ ሰው ጨምሮ የፖለቲካ ኃይሎች ብቻ ሳይሆኑ ኢህአዴግ የተናገረውን ኢህአዴግ መሪዎች የተናገሩ ስራ ላይ ካላዋሉ የሚለው የአንድ ሰው፣ የጥቂት ሰዎች፣ የጥቂት ፖለቲካ ቡድኖች ሳይሆን በአጠቃላይ ህዝቡ እንኳን ተራው ዜጋ በኢትዮጵያ ሚዲያ እንኳን ሲጠየቅ እንግዲህ ስራ ላይ ከዋሉ ወደ ስራ ከለወጡ የሚለው እንደ መጽሐፍ ጉዶች ወይም እንደ ቁራን ይደጋገማል። ስለዚህ ዝም ብሎ አንዳንድ ነገሮችን አድርጎ ማለፉ አስቸጋሪ ስለሆነ ምናልባትም አንዳንድ አካባቢዎች እንደ ኦሮሚያ አይነቱ ለምሳሌ ምንም ጥያቄ የለም። እነ በቀለ ገርባ ከኔ በኋላ ቀርቷል። አንድ ወር አካባቢ በፍጥነት ወደ እንትን ማድረግ የሄዱት አመፅ እንደገና ተቀስቅሶ መንገድ ተዘግተው ብዙ ችግሮች ከተፈጠሩ በኋላ በፍጥነት በይቅርታ ካልሆነ ሲሉ የነበረው ወደ እነሱንም አንዱ አለምንም ያለ ቅርታ ወደ መፍታቱ ሄደው። ስለዚህ ውስጥም ውጭም ግፊት ሊኖር ይችላል የሚል ግምት አለኝ። አንድ ነገር ግን አንዳርጋቸው አይነቱ ይፈታሉ የሚል ግን ስጋት ነበረ፣ አልዋሽም። ምክንያቱም ታውቁ እንደሆን የነበረው ጠቅላይ አቃቤ ሕግ ሲናገር ይፈታሉ ከተባሉ በኋላ ክራይቴሪያዎች የወጡ ይመስላሉ። መስፈርቶች ነበር መስፈርቶች ብሎ እንዲ ያደረገ እንዲ ያደረገ ብሎ በተለይ አንዷ ለአንዳርጋቸው አይነቱ የወጣች ትመስለኝ ነበር። በተደጋጋሚ ሕገ መንግሥታዊ ሥርዓቱን ለመናድ የሞከረ ሰው አይጨምር የሚል ነበረችበት። ትዝላችሁ እንደሆነ ያ በግልጽ ቋንቋ እኔ ለአንዳርጋቸው እሱን ለማቆየት ለማስቀረት የወጣ መስፈርት ተብሎ ነው እየተሰማኝ። እንደዛ ብዬ ነው በግምት እየወሰድኩኝ ስለዚህ እንደ አንዳርጋቸው ድረስ መድረሱ በማድረጉ እውነትም ትንሽ ከጠበቅ ነው በላይ ሄደዋል። ግን አሁንም ደግሞ ህዝቡ የሚጠይቀው ሙሉ መልስ የለም፣ ሙሉ አልተመለሰም። አሁንም ቢሆን እስረኞች አንድም ሁለትም ይሁን ከዛ በላይ አሁንም በሺዎች አሉ። የፖለቲካ እስረኞች እንዲፈቱ ህዝቡ ይፈልጋል፣ ይጠይቃል፣ እየጠየቀ ነው። ኢህአደግም ምን ለአዲሱ በተለይ አዲሱ ጠቅላይ ሚኒስትር የሚሻለው በነካ እጃቸው ይህም ቢገላገሉት ይሻላል። ተጨማሪ እስረኞች እኮ እየመጡ ነው። ምን ጥያቄ የለም። አንዳንድ ቦታዎች እናያለን፣ እንደዚህ በኮማንድ ፖስቱን በምንም ከዛም አልፎ ግድያዎችም ለምሳሌ አሉ፣ ብዙ ቦታዎች ማለት ነው። ስለዚህ እነዚህ እስረኞች በሁለት ወር ፈተን እጨርሳለን ከተባለ በኋላ በአምስት ወር እኔ ከተፈታው አምስት ወር እየሆነኝ ነው፣ እንዳውም አልፎኛል። በአምስት ወር ውስጥ በሁለት ወር ቃል የገባው ያደግ ፈቶ ያደግ መሪዎቹ ማለት ነው። በአምስት ወርም ፈቶ መጨረስ አልቻሉ። ይሄ በጣም የተወሳሰበ ምን የሆነ የሆነ ችግር ኖሯቸው አይደለም ለምሳሌ አሁን ከፍ ያለው ተፈራው የሚባለው ልጅ ማንም እዚህ ያለ የእስረኛ ጠባቂዎች በሙሉ ያውቁታል። አካል ጉዳተኛ ስለሆኑ ማለት ነው። አዎ፣ አካል ጉዳተኛ ስለሆኑ ሲታመሙ ምን ሲሆኑ እንትን ሲሆኑ ኦነክ ተጠረጥረው ታሰሩ ያሏቸው ነው የሚነግሩኝ። አዎ ዓመት ነው ነበር እንደዚህ የተወሳሰበ ችግር ኖሮ አይመስለኝም። ግን ከልብ አንዳንድ አካባቢ ያሉትን እስረኞች ምናልባትም ኦሮሞ አካባቢ ያሉ እስረኞችን በተፈለገው መንገድ ለመፍታት መንግስት የተቸገረበት ይመስላል። በእኔ ግምት ግን እነዚህ አይነቶቹን ጨምሮ ብሔራዊ እርቅ ካለ ብሔራዊ እርቅ ነው፣ ብሔራዊ መግባባት ከተባለ ብሔራዊ መግባባት ነው። በሁለት ማንነት መጫወት ለመንግስትም ይህንን ተገላግሎ ወደ ሌሎች ጉዳዮች ቢሄድ ይሻለዋል። መገላገል ማለት ምን ማለት ነው? ፈቶ መጨረስ። ምን በማድረግ? በአጠቃላይ ምህረት ማወጅ ነው ጠቅላይ ሚኒስትሩ የሚችሉት። በፖለቲካ ጉዳይ የታሰሩ በፖለቲካ ጉዳይ ፖለቲካ እስረኛ ማለት ያደግ ይጨንቀዋል። ፖለቲካ እስረኛ አለኝ ብሎ ማለት ይጨንቀዋል። ዞሮ ዞሮ በዚህም ሆነ በዚህ በፖለቲካ ጉዳይ በፖለቲካ ነክ የታሰሩ ግለሰቦች የድርጅት አባሎች የሆኑ አልሆኑ ወደ ብሔራዊ መግባባት ቃል የገቡት በዛ መሰረት ስለሆነ ያንን አጠቃላይ ምህረት ቢያደርጉ ይገላገላሉ። ማን ቀረ ማን ተፈታ ማን እንደዚህ የሆነ፣ በየጊዜው አንድ ጥያቄ ሲፈታ ሌላ ጥያቄ ይዞ ህዝቡ እንትንላል። ከዛ ሁሉ ጭቅጭቅ ዞሮ ዞሮ ጉዳዩ የፖለቲካ እስረኛ ነው። ፖለቲካ ጉዳይ የታሰሩ ናቸው። በተለያየ መንገድ የመብት ጥያቄ ጠይቆ የታሰሩ ናቸው። አንድ የሚገላገሉ ይሻላል ማለት ነው። ለአያደግም ለራሱ ማሰራር ዶክተር መረራ ወደ ሌላ ርዕስ ለመልሰውት ከዚሁም ጋር ይገናኛል። እርግጥ የቀድሞ የኦነግ የአሁኑ የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ፣ ምክትላቸው አቶ ዲማ ነገው፣ ሌሎችም አዲስ አበባ ገብተዋል። እንዴት አዩት? መጀመሪያ የእናንተን የእርስን የግሎትንና የፓርቲዎትን አስተያየት በዚህ ላይ ኢንገሩኝ፣ እና ወደ ሌላ ጥያቄ ሄዳለሁ። ወደ ሌላ ጥያቄ ብትሄድ ይሻላል። አንድ ነገር ብቻ ሊነግርህ። መጥቶ ጠይቆናል። እዚህ ቢሮ መጥቶ ጠይቆናል። ሰላምታ መተው ለሰላምታ መተው ነበር። ሌንጮም ሌሎች ሶስት ተባሎች አራት የአማራዎች መጥቶ ሰላም ብሎናል፣ ጠይቆናል። ከዚያ ያለፈ ምንም የተሰራ ነገር የለም እና ከዚያ ያለፈ ከዚህ ያለፈ ደግሞ አስተያየት ለመስጠት አልፈልግም፣ ድርጅታችንም አይፈልግም። እንግዲህ አስተያየት አንሰጥም ስትሉ ከዛ በኋላ ከዛ ባለፈ ግንኙነት ውስጥ አይደለንም ያለ ነው እያሉኝ ነው። ሌሎች የተደረጉ ውይይቶች አብሮ ከመስራት አንጻር ሊሆን ይችላል። በአጠቃላይ የሉም። እነሱም ገና እንደነገሩን አካባቢውን እያጠኑ ነው፣ እያዩ ነው። እኛም እዛ የሚያደርስ ነገር እና ዝግጅት የለንም። ዞሮ ዞሮ ሰላም ብለናል። ከዚህ ያለፈ ስምምነት፣ ንግግር፣ ውይይት የለን እናም አቶ አንዳርጋቸው ቢፈቱም የዶክተር ብርሃኑ ክስ ቢቋረጥም ቀጣዩ የኢትዮጵያ የፖለቲካ አቅጣጫ ግልጽ አይደለም አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር እንደገለጹትም ከዚህ በኋላ የሚኖረውን የክንውኖች ቅደም ተከተል ማወቅ አይቻልም እርሳቸው እንደሚሉት የኦነግ ኦብነግና ግንቦት ሰባት በሽብርተኝነት መፈረጅ ጉዳይ በቀጣይ የሚደረግ ድርድር አካል ሊሆን ይችላል ከድርድሩ በፊትም ግን ውሳኔ ሊሰጥበት ይችላል ይላሉ የፌዴራል ጠቅላይ አቃቤ ሕግ ለአሜሪካ ድምጽ እንደገለጸው ደግሞ ክስ በማቋረጥና ይቅርታ በማድረግ እስረኞችን የመፍታቱ ጉዳይ ይቀጥላል። ይህ የአንድ ጀንበር ስራ አይደለም ያሉት የዚህ ተቋም ቃል አቀባይ አቶ ተስፋዬ አለም ነው። ከዚህ በኋላም ጉዳያቸው በየደረጃው እየተጣራ የሚፈቱ ዜጎች እንደሚኖሩ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።